እግዚአብሔር አምላካችን እናመሰግናለን። እንግዲህ ዛሬ የምንመለከተው የጌታ ቃል ከፈረንጆቹ ትንሳኤ ጋር አብሮ የሚሄድ ነው። የእኛ ትንሣኤ የሚቀጥለው ሳምንት ነው የሚሆነው እና ጥቂት ነገሮችን ትንሣኤን በተመለከተ ላካፍላችሁ እወዳለሁ ምን የሚል ርዕስ ሰጥችዋለሁ። የክርስቶስ ትንሣኤ በረከቶች የሚል ርዕስ ነው የሰጠሁት። እና በቀጥታ ካነበብኩላችሁ ቃል በተለይ በሁለተኛው ክፍል ካነበብኩላችሁ ከጴጥሮስ መልእክት ጋር አብሮ የተያዘ ነው። ኢየሱስ ክርስቶስ ከሙታን በመነሳቱ ከሙታን በመነሳቱ ከሞት ሞትን ድል አድርጎ በመነሳቱ ለሕያው ተስፋና ለምንድ ነው የሆነልን? ለማይጠፋ እድፈትም፣ ለሌለበት ለማያልፍም፣ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ብሎ ነው ጴጥሮስ ሀሳቡን ያስቀመጠው እና ከዛ ርስት አለን ብሎ ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል እና ሐዋርያው ቅዱስ ጴጥሮስ ይህንን መልእክት በጻፈበት በዚህ መጽሐፍ ውስጥ መጀመሪያ ላይ ሰላምታን ያቀረበው ቅድም ሳነብ ሰምታችኋል። ቁጥር አንድ እስከ ቁጥር ሁለት መጨረሻ። ከሰላምታው ቀጥሎ ጸጋና ሰላም ይብዛላችሁ ብሎ በቀጥታ የመጣው ጌታ ኢየሱስ ክርስቶስ ከሞት እንደተነሳ በመናገር ነው እና የጌታ ኢየሱስ ክርስቶስን ትንሣኤ ቅድም እንዳነበብኩት ክርስቶስ ከሞት በመነሳቱ የሆነላችሁ ነገር አለ ትንሣኤ ያመጣላችሁ በረከት አለ የሚለውን ሀሳብ ነው። በእርግጥ በዝርዝር አስቀምጧቸዋል ነገሮቹን እና ይህንን የጴጥሮስን መልእክት መመልከት ወቅታዊ ነው። ደግሞም በጣም ጠቃሚ ነው። በእርግጥ ጌታ ኢየሱስ ክርስቶስ ከሞት ተነስቷል። አንዳንድ ሀሳቦች አሉ ጌታ ኢየሱስ ክርስቶስ ከሞት እንዳልተነሳ የሚነገሩ ነገሮች አሉ ወይም ጭራሽም እንዳልሞተ የሚነገሩ ነገሮች አሉ አንዳንድ ነጥቦችን አነሳላችኋለሁ ለአእምሯችሁ እውቀት እና ለአንዳንድ ግንዛቤ ይጠቅም ዘንድ ነገር ግን ጴጥሮስ የትንሣኤ የአይን ምስክር ነው አይን በአይኑ አይቷል ጌታ ኢየሱስ ክርስቶስ ተነስቶ እና ጌታ ኢየሱስ ክርስቶስ እንደ እንደሞተም ያውቃል በደንብ እና ሞቶ ከተነሳ በኋላ አብሮት ለአርባ ቀን ቆይቷል። አብሮት ምግብ በልቷል። እና ብዙ ንግግሮችንና ትምህርቶችን ከጌታ ከኢየሱስ ክርስቶስ ጴጥሮስ ተቀብሏል። በእርግጥ ይህን ትንሣኤን በተመለከተ እኛ ክላሲካል ፓሴጅ ነው፣ ወይም ክላሲካል የመጽሐፍ ቅዱስ ክፍል ነው ብዙ ነገሮችን ያጠቃለለ ብለን የምናውቀው አንደኛ ጴጥሮስ ምዕራፍ 15 ነው። እና እዚህ አንደኛ ጴጥሮስ ምዕራፍ 15 ላይ ከቁጥር 5-8 ሐዋርያው ጳውሎስ ትንሣኤን ሲናገር እንዲህ ብሎ ተናግሯል። ለኬፋ መጀመሪያ ለጴጥሮስ ማለት፣ ኬፋ ጴጥሮስ ነው። ለኬፋም ታየ አለና በኋላም ለአስራ ሁለቱ ከዚያም በኋላ ከአምስት መቶ ለሚበዙት ወንድሞች በአንድ ጊዜ ታየ። ከነሱም የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል ብሎ ይሄ ደብዳቤ በተጻፈበት ጊዜ የአንደኛ ቆሮንቶስ በተጻፈበት ጊዜ ብዙዎች እንዳሉ ሲናገር ትመለከታላችሁ። ከዚያም በኋላ ለያዕቆብ ለግማሽ ወንድሙ ለጌታ ለኢየሱስ ግማሽ ወንድም ተገለጠ። ኋላም ለሐዋርያት ሁሉ ታየ። ከሁሉ በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ከትንሣኤ በኋላ ታየ ብሎ ሐዋርያው ጳውሎስ ሲናገር ታያላችሁ። እና ትንሣኤ በእርግጥ የሆነ ነገር ነው። የክርስቲያኖች የፈጠራና የቅዠት ወሬ ሳይሆን በእውነት የሆነ ታሪካዊ ክስተት ነው። እና ይህንን ትንሣኤን በተመለከተ እኔ ዛሬ መናገር የምፈልገው ሁላችሁ እንድታስቡበት አንደኛ ይሄ የጌታ ትንሣኤ በእርግጥ ማስረጃዎች እንዳሉት በቅድሚያ ለመናገር እፈልጋለሁ። የጌታ ትንሣኤና ማስረጃዎቹ ይህንን ስናገር አንድ ነጥብ ማስረጽ እፈልጋለሁ ለእናንተ። አንዳንድ እውነቶች ግለሰባዊና ድብቆች ናቸው፣ በተፈጥሯቸው ብዙ አልተገለጹም እና በግላችን የምናቃቸው እውነቶች ድብቅ የሆኑ እውነቶች። ይሄ የትንሣኤ ነገር ግን በጣም ግልጥና በአደባባይ የተነገረ የታወጀለት ከሁለት ሺህ ዓመት በላይ በየሳምንቱ የሚታወጅ ነው። አሁን እንደምታውቁት እኔና እናንተ የተሰበሰብነው እዚህ እሁድ ነው። ይሄ እሁድ በአይሁዶች ዘንድ የሚታወቀው የሳምንቱ የመጀመሪያ ቀን ተብሎ ነው። የሳምንቱ የመጨረሻ ቀን ቅዳሜ ነው። የሳምንቱ የመጨረሻ ቀን የአይሁዶች ሰንበት ነው እና የክርስቲያኖች ሰንበት ግን የሳምንቱ የመጀመሪያ ቀንና እሁድ ነው የሆነው። ይሄ እሁድ ጌታ ኢየሱስ ክርስቶስ ከሞት የተነሳበት እለት ነው። ስለዚህ ትንሣኤ በየሳምንቱ ክርስቲያኖች ሲሰበሰቡ እያከበሩ ያሉት ሳያቁት እንኳን እያከበሩ ያሉት ነገር ቢኖር ምንድን ነው? የትንሣኤን ቀን ነው። ጌታ ኢየሱስ ክርስቶስ ተነስቷል እና የአይሁድ እሁድ ወይም የአይሁድ ሰንበት ወደ ክርስቲያኖች ሰንበት ወደ ሰኞ ተቀይረዋል። እና እኛ የምንሰበሰበው በዚህ ምክንያት ነው። እና ስለዚህ በዓለም ሁሉ የታወጀ በግልጥነት አሁን ቅድም ለማነጻጸር የፈለኩት አንዳንድ እውነቶች ድብቆች ናቸው፣ ግለሰባዊ ናቸው። ይሄኛው ግን በአደባባይ እየተነገረለት በየሳምንቱ የሚከበር ክርስቲያኖች እየተሰበሰቡ እኛ እየተሰበሰብን ያለ ነው። ጌታችን ኢየሱስ ክርስቶስ በተነሳበት ቀን ነው ብለው የሚያውጁት ነገር ነው። ስለዚህ ይሄ እሁድ፣ የእኛው እሁድ የትንሣኤ ማስታወሻ የጌታ ኢየሱስ ክርስቶስ የትንሣኤ ምስክር እንደሆነ እንድናውቅና እንድናስተውል ያስፈልጋል። ከዚህ ቀጥሎ የምናገርበት ነጥብ እዚሁ ርዕስ ላይ የጌታ ትንሣኤ በተሰቀለ በሶስተኛው ቀን የሆነ ነገር ነው። አሁን ይህንን ስናገር በኋላም የምናገርበት ነጥብ አለ። በዚህ በቅርብ ዘመን ማለት ከ1960ዎቹ ዓመተ ምረት በኋላ የጌታ ትንሣኤ በሶስተኛው ቀን እሁድ እንዴት ሊሆን ይችላል የሚል ብዙ ጥያቄ የተነሳበት ውዝግቦች እንደነበሩ አውቃለሁ። አንዳንድ በቅርብ ጊዜም በቅርብ ዘመን በቅርብ ዘመን አምና አካባቢ የማልጠብቃቸው ሰዎች እንደዚሁ ይህንን በዚህ ከ1960ዎቹ ጀምሮ የመጣ የሊበራል አይዲያዎችን ተቀብለው ትክክለኛ ያልሆነ ነገር ሲናገሩ ሰምቻለሁ እና ጌታ ኢየሱስ ክርስቶስ የተነሳ በሶስተኛው ቀን ነው። አርብ እለት ሞተ አርብ ዕለት ተቀበረ። ቅዳሜ ሙሉ ቀን በመቃብር ዋለ። እሁድ በማለዳ በሶስተኛው ቀን ተነሳ እና ይሄ ተቃውሞውን በተመለከተ ምን ምን እንደሚነገሩ በኋላ እናገራለሁ። ግን የጌታ ትንሣኤ በትክክል በሶስተኛው ቀን የሆነ ክስተት ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ 15 ላይ ምን ብሎ ተናግሯል? እዚህ ጋር ጽፌዋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደተሰበከላችሁ አሳስባችኋለሁ ብሎ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ ብሎ ከቁጥር ሁለት እስከ አራት ላይ ሲናገር ታያላችሁና፣ ልክ ነው ጌታ ኢየሱስ ክርስቶስ ተቀበረ በሶስተኛው ቀን ተነሳና በአጠቃላይ ምንድን ነው ብለን እኛ የምናምነው ትክክልም እንደሆነ ጌታ ኢየሱስ ክርስቶስ በሶስተኛው ቀን ነው የተነሳው እና ሶስት ቀን እና ሶስት ሌሊት በመቃብር እንደቆየና በሶስተኛው ቀን እንደተነሳ ነው የምንገነዘበው ግን ይህንን አሁን እኔ ስናገር አሁንም ላይምሯችሁ በደንብ አንዳንድ ቻሌንጆች ሲያጋጥሟችሁ ዝም ብሎ ራስን ላለመስጠትና ደግሞም እምነታችንን ላለመጠራጠር ይሄ ቀጥሎ የምናገረው ነጥብ በጣም ጠቃሚ ነው። ቀጥሎ የምናገረው በትንሣኤ ላይ የተነሱ ተቃውሞዎች የሚል ነው። ጌታ ኢየሱስ ክርስቶስ በአርብ ዕለት ሞቶ እሁድ ዕለት ነው የተነሳው። በሶስተኛው ቀን ከመቀበሩ በፊት መቃብር እንዲጠበቅ እስራኤላውያን አድርገው ነበር። ትዝ ይላችሁ እንደሆነ በወንጌሎች መጨረሻ ላይ ጌታ ኢየሱስ ክርስቶስ ልክ ሞቶ ወደ መቃብር በኒቆዲሞስና በአርማቲያው ዮሴፍ ተወስዶ በማንም ባልተቀበረበት አዲስ መቃብር ውስጥ ነው የተቀበረው። ግን ልክ እንደተቀበረ ካህናቱ ተሰበሰቡና ያ አሳሳች በሶስተኛው ቀን እነሳለሁ ሲል ሰምተነዋልና ስለዚህ ደቀ መዛሙርቱ ሰርቀውት ትንሣኤ ይሆናል ብለው አላሰቡም። ደቀ መዛሙርቱ ሰርቀውት በሶስተኛው ቀን ተነሳ ብለው እሱ የተናገረውን ለማስመሰል እንዳይናገሩ በጠባቂዎች እናስጠብቅ ብለው በመቃብር ጠባቂዎች አስጠብቀውት ነበር። ይሄ የመጀመሪያው የትንሣኤ ተቃውሞ ሀሳብ ያለበት ነገር ነው እና እዚህ ስላይዶቼ ላይ ቅደም ተከተል በደንብ እዚህ ሁለተኛው ቦታ ላይ አልሄደም። እንደዚሁ እናገራቸዋለሁ ነጥቦችን፣ ወይም ደግሞ በሙሉ ሊመጡልን ይችላሉ። እና ግን እንደተነሳ ጌታ ኢየሱስ ክርስቶስ እንደተነሳ ጠባቂዎቹ የሆነውን ነገር ነግረው ተናግረው ስለነበረ ምን ነው ያደረጉት ካህናቱ? በጣም የሚገርም ነገር ነው ያደረጉት ካህናቱ ምንድን ነው ያደረጉት? ሲሄዱም ሳሉ እነሆ ልክ ጌታ ኢየሱስ እንደተነሳ ነው ከጠላቶች ከጠባቆች አንዳንዶቹ ወደ ከተማ ወጥተው የሆነውን ነገር ለካህናት አለቆች አወሩ። ከሽማግሌዎችም ጋር ተሰብስበው ተማከሩና ለጭፍሮች ብዙ ገንዘብ ሰጥተዋቸው በጣም ብዙ ገንዘብ ሰጥተዋቸው እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት ብለው እንዲናገሩ አደረጉ። ያ ወሬ እስካሁን ድረስ ይነዛል ተብሎ ታያላችሁ። እና ካህናቱ ራሳቸው ጌታ ኢየሱስ እንደሚነሳ ሰምተዋል፣ ግን በኃይል እንደሚነሳ ሳይሆን ተሰርቆ ሬሳው የሆነ ቦታ እንደሚጣል አስበው መነሳቱ እርግጥ በሆነበት ጊዜ ጉቦ ሰጥተው ወሬው እንዲታፈን አደረጉ። ይሄ የትንሣኤ ተቃውሞ የመጀመሪያው አካባቢ የነበረ ተቃውሞ ነው። የጌታ ትንሣኤ እነዚህ ሁሉ ብዙ ማስረጃዎች እያሉት ማለት በጣም ብዙ ማስረጃዎች ያሉት ይገርማቸዋል። የወንጌል መጨረሻዎች በሙሉ ቢያንስ ሁለት ሁለት ምዕራፎች አራቱም ወንጌል ላይ ስለ ትንሣኤ ስለ ሞቱ የተናገሩ የተናገሩበት ክፍል ነው እና በጣም ሰፊ አሰሳ ሰፊ መረጃ ያለው ነው ትንሣኤ እንዳውም ቅድም አንደኛ ቆሮንቶስ ምዕራፍ 15 ላይ ሐዋርያው ቅዱስ ጳውሎስ መጀመሪያ ለኬፋ ቀጥሎ ደግሞ እነ ማርያምን ሳይጠቅስ ነው ዝም ብሎ የጻፈው። እና ያው በጌታ ቃል መሰረት እና ለኬፋ ታየ፣ በኋላ ለአንዳንዶች ታየ፣ ደግሞ ከአምስት መቶ ለሚበዙት በአንድ ጊዜ ታየ፣ በኋላ ለያዕቆብ ታየ፣ በመጨረሻ ለእኔ ጭንጋፍ ለመሆነው ታየ። እነዚህ በሙሉ የአይን ምስክሮች ናቸው እየተናገሩ ያሉት እና እነዚህ ሁሉ ማስረጃዎች እያሉት ማለትም አራቱም ወንጌሎች በዝርዝር ሁኔታውን አቅርበውት እያሉ በዓለም ላይ የታወቁ የጣዖት አምላኪ ጸሐፊዎች እነ እንደነ ታሲተስ የሚባሉ የሂስትሪ ጸሐፊዎች አሉ። የታሪክ ጸሐፊዎች፣ ሮማውያን ጸሐፊ የጣዖት አምላኪ ጸሐፊ ነው እና በኋላ ጆሴፈስ የሚባለው የእስራኤል ጸሐፊ፣ የእስራኤል ታሪክ ጸሐፊ እነዚህ በሙሉ ትንሣኤ እንደሆነ ተናግረዋል እና እነዚህን ታሪክ ደፍጥጠው ሊበራሎችና ብዙ ሰዎች ትንሣኤ እንዳልሆነ ሲናገሩ እናያለን እና ትንሣኤ እንዳልተከናወነ የክርስቲያኖች የፈጠራ ወሬ ለማስመሰል እንደሆነ ሰይጣን ለማስመሰል እና ለማሳየት ብዙ ጥሯል። የመጀመሪያው ጥረት ቅድም እንዳልኩት በአይሁዶች የተደረገ ነው። ያ አልተሳካም። ያ የመጀመሪያው የመቃብር ማስጠበቅ ሳይሳካ ሲቀር ደቀ መዛሙርቱ ወሰዱት ተባለ። አሁን አሁን በሊበራሎች በሊበራሎችና በሊበራል ቴዎሎጂያን በዩኒቨርሲቲ ውስጥ በሚያስተምሩ ትልልቅ አስተማሪዎች፣ ስኮላርሶች አሁንም ትንሳኤ እንዳልሆነ የሚነገር በጣም ብዙ ነገር አለን። እኛም ሀገር እንኳን ያሉ ቴዎሎጂያን በዚህ በጣም አፌክትድ እየሆኑ ነው በጣም በሚገርም ሁኔታ እና ትንሣኤን ለመካድ የተቀናበረ ክርስቶስ አልሞተም የሚል ሌላ ሀሳብ አለ። አሁን ይህንን እነግራቸዋለሁ። ከዛ ቀጥሎ ካለው አረፍተ ነገር ጋር በቅርብ አይደለም። ከ1960ዎቹ ጀምሮ ከዛም በፊት ጀምሮ የመጣ አንድ ቲዮሪ አለ። ምን የሚባል ቲዮሪ? ሱን ቲዮሪ የሚባል swoon ቲዮሪ የሚባል ቲዮሪ አለ። ያ ቲዮሪ በመጀመሪያ በእስላሞች ነው የጀመረው። አህመድያ በሚባል የእስላሞች ቡድን የጀመረው። ምንድነው ያሉት እነዛ ኢየሱስ ክርስቶስ መስቀል ላይ አልሞትም። መስቀል ላይ ምንድን ነው የሆነው አሉ። ፌንት ነው የሆነው። እና ፌንት ሆነና በኋላ ሶስቱን ሰዎች ከመስቀል ላይ ሲያወርዱ እሱ ወረደ። ከዛ እነዚህ ፌንቶኖ ያወረዱት ሰዎች ባደረጉለት ይሄ የቅመማ ቅመም እሸጋ መሰረት ለመቃብሩ ኒቆዲሞስ እና የአርማቲያው ጆሴፍ ባደረጉለት መሰረት ዳነ፣ ነቃ መቃብር ውስጥ። ከዛ መቃብሩን ፈንቅሎ ወጥቶ ወደ ህንድ ሀገር ሄዶ ህንድ ሀገር ሚስት አግብቶ ልጆች ወልዶ ኖሯል የሚል ነው ይሄ እና ይሄ በጣም በስፋት እየተነገረ ያለ ነገር ነው። እና የውሸት ቲዮሪ ነው፣ ትክክል ያልሆነ ነገር ነው። አንዳንድ ጊዜ እንደዚህ እንደዚህ አይነት ነገሮች ቢያጋጥሟችሁ እንዳትደነብሩ ነው። የጌታ የኢየሱስ ክርስቶስ ትንሣኤ በትክክል የሆነ እውነት ነው። እነዚህ የፈጠራ ንግግሮች ናቸው። እና የክርስቲያኖች የክርስቲያን ሊበራሎች የሙስሊም ተከራካሪዎች በእርግጥ ይህንን አህሜዲያዎች የሚናገሩትን ይህንን የስውን ቲዮሪ የሚባለውን ብዙ ሙስሊሞች በክርክር በሚቀርቡበት ጊዜ ስለ ስቅለትና ስለ ትንሣኤ በአምኑበትም አንስተው ይናገሩታል። እና እንደዚህ እንደዚህ አይነት የውሸት አካሄዶች እንዳሉ ነው። ለምንድን ነው ሌሎች ሰዎች እና ሊበራሎች ጌታ ኢየሱስ ክርስቶስ በሶስተኛው ቀን አልተነሳም የሚሉት የሚለውን ጥያቄ ስትጠይቁ አንድ ሎጂካል ያልሆነ ሀሳብን በማሰብ ነው እንደዚህ አይነት ነገር የሚያመጡት። እነግራቸዋለሁ ይህንን ሎጂካል ያልሆነ ሀሳብ ጌታ ኢየሱስ ክርስቶስ አርብ ቀን ከሞተ አሉ እና እሁድ ቀን ከተነሳ ጌታ ኢየሱስ ክርስቶስ በመቃብር ውስጥ ሶስት ቀንና ሶስት ሌሊት አድረ ብሎ መናገር አይቻልም። ምክንያቱም ሶስት ቀንና ሶስት ሌሊት የሚሆነው ሶስት ሲባዛ በስንት ሲሆን ነው በ24 ሰዓት ሲሆን ነው። አንድ ቀን 24 ሰዓት ስላለው ሶስት በ24 ሰዓት 72 ሰዓት ሶሊድ መሆን አለበት። አሁን ይህንን ኢትዮጵያን ፓስተሮች ከሙስሊሞች ጋር ሲነጋገሩ ብዙ ጊዜ ሙስሊሞች ይጠቅሱታል። ይህንን ሶስት ሲባዝ 24 72 ነው። የእናንተ መጽሐፍ ቅዱስ ውሸት ነው፣ ምክንያቱም የክርስቶስ ትንሣኤ በሶስተኛው ቀን ማለት ሶስት ቀንና ሶስት ሌሊት የሚባለው ነገር ትክክል አይደለም የሚልን ነገር ነው የሚያቀርቡት ግን የኛ ትንሣኤ ማስረጃ ትክክለኛ ትክክለኛና ሎጂካል ነው። በኋላ መናገር እችላለሁ መሰለኝ። እዚህ ጋር ይህንን በተመለከተ ና እንደዚህ እንደዚህ አይነት ንግር ቢያጋጥማችሁ፣ እንዳደነብሩ፣ እምነታችሁን እንዳትጠራጠሩ፣ መጽሐፍ ቅዱስ ትክክለኛ ዘገባ የለውም እንዳትሉ በእርግጥ ሶስት ቀንና ሶስት ሌሊት የሚባለው ነገር በሎጂካል በመጽሐፍ ቅዱሳዊ አቆጣጠር ትክክል የሚሆነው በሚቀጥለው ስላይድ ላይ በምናገርበት ነገር ላይ ነው እና ወደሚቀጥለው ስላይድ ሄዳለሁኝ። የጌታ ትንሣኤ በሶስተኛው ቀን ነበር ወይ? አዎ፣ የጌታ ትንሣኤ በሶስተኛው ቀን ነው የተከናወነው እና ክርስቲያንና ከዓለም እውነተኛ ታሪክ እንደምንረዳው የጌታ የኢየሱስ ክርስቶስ የአይን ምስክሮች እና የወንጌል ስብከት እንዳሳየው የቤተ ክርስቲያን ታሪካዊ ልምምድ እንደሚያስረዳው እናዚህ ነጥቦች አሉኝ። በትክክለኛውና ሎጂካዊ የቀን አቆጣጠር ልማድና ታሪክ በዓለም የቀናት አቆጣጠር ሕግና ልማድ መሰረት ስንመለከተው ጌታ ኢየሱስ ክርስቶስ በሶስት ቀንና በሶስት ሌሊት መቃብር ውስጥ ነበረ። ነገር ግን ሶስት ቀን እና ሶስት ሌሊት የሚባለው ነገር አሁን በዘረዘርኳቸው ነጥቦች አኳያ የግድ ሰባ ሁለት ሰዓት መሆን የለበትም። አሁን ይሄንን ነው ላስረዳችሁ የምፈልገው ምክንያቱ ምንድን ነው መሰላችሁ ምሳሌ እሰጣለሁኝ አሁን ለምሳሌ አንድ ሰው ዛሬ ተወለደ እንበል ዛሬ የተወለደበት ሰዓት ልክ በወታደራዊ አቆጣጠር 23 ሰዓት ከ45 ደቂቃ ቢሆን መቼ ነው የተወለደው የሚባለው ዛሬ ነው የተወለደው እና ዛሬ የተወለደበት ቀን ነው ሌላም መጥቀስ ይችላሉ። የጋብቻም የሞትም ሰርቲፊኬት ቢኖረን ማለት ነው። ዛሬ ልክ አሁን የሞተ ሰው አሁን አሁን ያለው ሰዓት ሶስት ሰዓት ከሰባት ደቂቃ አካባቢ ነው። ሶስት ሰዓት ከሰባት ደቂቃ የሞተ ሰው በሞት ሰርቲፊኬቱ ላይ የ የሶስት ሰዓት ከሰባት ደቂቃ ነው የሞተው ዛሬ እና ቀኑ ዛሬ የሚባለው ቀን የሚታወቀው በዓለም አቆጣጠር ውስጥ ከጠዋቱ ዜሮ ዜሮ እስከ ሌሊቱ 24 ሰዓት ድረስ ያለው ነው አንድ ቀን የሚባለው። በዚህ ቀን ውስጥ የተከናወነ ማንኛውም ክስተት በዚህ ቀን ውስጥ ነው የተከናወነው። ስለዚህ ቀኑን መሸራረፍና መቆራረጥ አይቻልም። አሁን ይህንን ክርክር 72 ሰዓት ካልሆነ ብለው የሚናገሩ ሰዎች የሚናገሩበት መከራከሪያ ነጥብ አንደኛ ሎጂካል አይደለም፣ ሁለተኛ ታሪካዊ አይደለም ሶስተኛ፣ ዓለም አቀፍ የአቆጣጠርና የቀን አቆጣጠር ሂደትን የተከተለ አይደለም እና ጌታ ኢየሱስ ክርስቶስ አርብ ወደ ስድስት ሰዓት አካባቢ ነው የሞተው። ሶስት ሰዓት መስቀል ላይ ዋለ። ዘጠኝ ሰዓት ከሰዓት በኋላ ስድስት ሰዓት ውሎ ሶስት ሰዓት ነው የሞተው እና በእርግጥ ከዛ በላይ ከሞተ በኋላ ትንሽ ደቂቃዎች ወይም ሰዓቶች መቃብር ላይ ቆይቷል። ምናልባት ሶስት ሰዓት ያህል ማለት መስቀል ላይ ቆይቷል። ነገር ግን ስድስት ሰዓት ነው እስከ ሞተ ድረስ የቆየው። እና በዚህ ስድስት ሰዓት ውስጥ የተከናወነው የጌታ ኢየሱስ ክርስቶስ መሞት በዛ ቀን የተከናወነ ነው። ስለዚህ 24 ሰዓቱ ኢንክሉሲቭ ነው እዚህ ውስጥ እልላቸው ነው። የተቀበረበት ቀን እንደዚሁ 24 ሰዓት ነው። የተነሳበትም ቀን በሶስተኛው ቀን በሚቀጥለው 24 ሰዓት ውስጥ ነው። ስለዚህ የጌታ ኢየሱስ ክርስቶስ የሆነው ነገር በታሪክ በልማዳዊ አቆጣጠር፣ በታሪካዊ በሎጂካል አቆጣጠር በሙሉ ሶስት ቀን እንደሆነ እንድንመለከትና ይሄ በአይምሯችን ውስጥ ተጽፎ ለማንኛውም ቻሌንጅ ልባችንን ሳንሰጥ አይ ሎጂካሊ ኮ ይሄ ነው ብለን ማስረዳት እንድንችል እንድናስብበትና እንድናውቀው ነው። ይሄ ሎጂ እንትንን ትንሣኤን በተመለከተ እንደዚሁ መግለጫ ልሰጣችሁ ምን ያህል ምን ያህል ምን አይነት ቻሌንጆች አንዳንዶቹ ሎጂካዊ ያልሆኑ ስርዓታዊ ያልሆኑ አለማዊ አቆጣጠርን ያላካተቱ ነገሮች እንደሆኑ እንድታስቡና ሽንጣችሁን ገትራችሁ እምነታችሁ ላይ እንድትቆሙ ለማሳሰብ ነው። የሚቀጥለው ነጥቤ ትንሣኤ በሐዋርያት ህይወት ውስጥ ያመጣው ለውጥ የሚል ነው። ይገርማችኋል፣ ጌታ ኢየሱስ ክርስቶስ በቀራኔው መስቀል ላይ እንደሞተ ሐዋርያቱ በጣም ተምታቶባቸዋል። ይህንን ማሰብ በጣም አስፈላጊ ነው። ጌታ ኢየሱስ በመስቀል ላይ ተሰቅሎ እንደሞተ ደቀ መዛሙርቱ የተሰማቸውን ስሜትና የተስፋ መቁረጥ ሀሳብ፣ የፍርሃት የጭንቀት ስሜት፣ ውጥረት ታላቅ በቃላት መናገር አይቻልም። ይሆናል እኔ እንደዛ ነው ብለው እና አንዳንዶቹ ወደ ሌላ ከተማ ለመሄድ ሞክረዋል። ብዙዎቹ ተደብቀው ቁጭ ብለዋል እና ተደብቀው ቁጭ ባሉበት ቦታ ይነጋገሩ የነበረውን ነገር መጽሐፍ ቅዱስ ላይ አናይም ግን በጣም አስፈሪ ነገር ሊሆን እንደሚችል ተስፋቸው እንደመነመነ ማሰብ ትችላላችሁ እና ሳደንሊ ግን በሶስተኛው ቀን ማርያም ወደ መቃብሩ ሄዳ ጌታ ኢየሱስ ክርስቶስ መነሳቱን አየች እና ተመልሳ ለደቀ መዛሙርቱ ነገረች ይገርማቸዋል ሶስት ጊዜ ደቀ መዛሙርቱ ማርያምን አላመኗትም ቀጥሎ በኤማሁስ ሄደው የነበሩትን ሰዎች ተመልሰው ሲነግሯቸው የነገሯቸውን አላመኗቸውም ይላል። እንደገና ሌሎች ሰዎች አሁንም ነገሯቸው። ራሱ ጌታ ኢየሱስ ክርስቶስ መጥቶ ማርቆስ ወንጌል 16 ላይ አለማመናቸውንና የልባቸውን ጥንካሬ ነቀፈ ይላል። በተለይ ማርቆስ ወንጌል ላይ በተደጋጋሚ ጌታ ኢየሱስ ክርስቶስ በተደጋጋሚ በትምህርት መልክ ራሱ ጊዜ ወስዶ የሰው ልጅ በካህናት አለቆች እና በመሪዎች በአስተዳዳሪዎች እጅ አልፎ ይሰጥና ይገደላል እና ግን በሶስተኛው ቀን ከሞት ይነሳል ብሎ በጣም በተደጋጋሚ በተለያዩ ቻፕተሮች ላይ ተናግሯቸዋል። እና ይህ ሁሉ ከአእምሯቸው ጠፍቷል፣ ደቀ መዛሙርቱ እና ደንግጠዋል፣ ፈርተዋል። እና በነዚህ በደቀ መዛሙርቱ ሕይወት ትንሣኤ በጣም አስደናቂ የሆነ ለውጥ ነው ያመጣው ጌታ ኢየሱስ ክርስቶስ ከሞት መነሳቱን ሰምተው እራሱ ተገልጦ ካዩት በኋላ የህይወት አቅጣጫቸው ሙሉ ለሙሉ ነው የተለወጠው እና እኔ ይህንን ነገር በጣም ተደንቄ ደስ ብሎኝ ነው የምነግራችሁ። የሐዋርያቱ የህይወት አቅጣጫ ሙሉ ለሙሉ ተቀይሯል። በአጠቃላይ በዓለም ላይ ያላቸው አመለካከት ተቀይሯል። በአጠቃላይ በክርስቶስ ላይ የነበራቸው አመለካከት ሙሉ ለሙሉ ተቀይሯል። ድሮ ጌታ ኢየሱስ ክርስቶስን ዝም ብሎ ተአምር አድራጊ ወይም ደግሞ የፖለቲካ መሪ አይነት አስተሳሰብ ነበራቸው። አሁን ግን ሙሉ ለሙሉ ተቀይሯል። አምላክ እንደሆነ የተናገረው አንድም ጠብ እንደማይል ልዩ ንጉሥ እንደሆነ መመልከት ችለዋል እና በትንሣኤ ምክንያት በራሳቸው ላይ እንኳን ያላቸው አመለካከት ተቀይሯል። ድሮ ፈሪዎች፣ ደንጋጮች እና ሰዎች በሚናገሩት ነገር ምን ሊሆን ይችላል ብለው ቤት ዘግተው የተቀመጡ አሁን ግን በግልጽ በአደባባይ በድፍረት የሚናገሩ ሰዎች ነው የሆኑት። በሰይጣን ላይ ያላቸው አመለካከት በሙሉ ተቀይሯል። በሕይወት ላይ ያላቸው አመለካከት ሙሉ ለሙሉ ተቀይሯል። በጠላት ላይ ያላቸው አመለካከት፣ በተቃዋሚዎች ላይ ያላቸው አመለካከት በሙሉ ተቀይሯል። እና በእምነት ላይ ያላቸው አመለካከት በሙሉ ተቀይሯል። እርስ በእርሳቸው የነበራቸው አመለካከት በሙሉ ተቀይሯል። ድሮ ታስታውሳላችሁ፣ እነዚህ ደቀ መዛሙርት በተለይ ሁለት ወንድማማቾች ዮሐንስና ያዕቆብ ወደ ጌታ ወደ ኢየሱስ ክርስቶስ ከእናታቸው ጋር መጥተው ምንድና ያሉት እናታቸው ናት እራሱ ጥያቄውን ያቀረበችው፣ እና አንተ በዙፋን ላይ ወይም ደግሞ በኃይልህ ላይ በምትሆንበት ጊዜ ከልጆቼ ከነዚህ አንዱ በግራህ፣ አንዱ በቀኝህ የሚቆሙ ይሁኑ ብለው ሁሉ ሲጠይቁ ነበር። ይሄ ሁሉ አመለካከታቸው ኢሚዲየትሊ ነው ተንኮታክቶ የወደቀው። እና ሌላም ነገር ታያላችሁ። በኢየሱስ ክርስቶስ ትንሣኤ ምክንያት የሰዎች ልጆች ወደ ልዩ ክብር፣ ወደ ልዩ አስደናቂ የህይወት ለውጥ ስለሚገቡም እነሱም የዚህ ለውጥ ተጋሪዎችና ተካፋዮች በመሆናቸው ለእያንዳንዳቸው የነበራቸው የአክብሮት አመለካከት እስከሚሞቱ ድረስ በጣም አስደናቂ ነበረ። እግዚአብሔር የተመሰገነ ይሁን። ስለዚህ ኢየሱስ ክርስቶስ በመነሳቱ ንግግራቸው ተለውጧል። ስብከታቸው ተለውጧል። የህይወት ትኩረታቸው ተለውጧል። አገልግሎታቸው ተለውጧል። ሁለ ነገራቸው ምን ለማድረግ ነበር የሚኖረው? ጌታን ለማክበር ብቻ በመሰጠት ነበር የሚኖረው እና እኔ አሁን ስብከታቸው ብዬ እዚ ጋ ያስቀመጥኩትን ነገር ጥቅሶች ዘርዝር ያለው እዚህ እያንዳንዱን ጥቅስ መዘርዘር ስላይዴን በልኪ ስለሚያደርገው ብዬ ግን እነዚህ ማንብላቸው ጥቅሶች አሁን እዚ ስብከታቸው ምን ያህል እንደተለወጠ የሚያስረዱ ናቸው። ከጌታ ኢየሱስ ክርስቶስ ትንሣኤ በኋላ በሐዋርያት ሥራ መጽሐፍ ውስጥ በሙሉ ከዛም በኋላ ባለው የሐዋርያቱ የአገልግሎት ዘመን ትልቁ የስብከታቸው ትኩረት ኢየሱስ ክርስቶስ ከሙታን ተነስቷል የሚል ነበር። ኢየሱስ ከሞት በመነሳቱ በጣም የሚያስደንቅ ዘላለማዊ አስደናቂ የሆነ የሰዎችን ልጆች ታሪክና ሕይወት የሚቀይር ክስተት በዚህ ዓለም ላይ ሆኗል እያሉ ነበረ የሚናገሩት። በተለይ እዚህ ጋ የሐዋርያ ሥራ ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4፣ ምዕራፍ 5 እያለ ይቀጥላል። ምዕራፍ 10፣ ሉቃስ ወንጌል ላይ እንደገና ደግሞ ጳውሎስ፣ ሁለተኛ ጢሞቴዎስ ላይ ግን ከሐዋርያ ሥራ ነገሮች ውስጥ ሐዋርያ ሥራ ምዕራፍ 17 ላይ ጳውሎስ ያደረገውን ነገር ማስታወስ ለእናንተ በጣም አስፈላጊ ነው። ባስታውሳችሁ ጥሩ ነው። ሐዋርያ ሥራ ምዕራፍ 17 ላይ ጳውሎስ ብቻውን በአቴንስ ከተማ ነበረ። በግሪክ የግሪክ ከተማ ጠቅላላውን በጣዖታት የተሞላ ነበር። ትልልቅ ጣዖታት በከተማ ውስጥ ታያላችሁ። እና እዛ ከተማ በየቀኑ ሰዎች የሚመላለሱት በአደባባይ ላይ በዋና ዳውንታውን በሚባለው ላይ ሄዳችሁ ብትመለከቱ ሰዎች እየተሰበሰቡ አንዳንድ ወሬዎችን ያወራሉ፣ ውይይቶች ይወያያሉ እና ብዙ ውይይቶች ፍልስፍናዎች ናቸው። እና ጳውሎስ እዛ ብቅ ብሎ ይናገር የነበረው ስለ ትንሣኤ ነበር። ከሙታን መነሳት እኮ አለ። ከሙታን መነሳት የሚባል ነገር እናንተ ፈላስፋዎች ሰምታችሁ ታውቃላችሁ ወይ ብሎ ሲነግራቸው፣ አንዳንዶቹ ተሰብስበው ይሄ ለፍላፊ ደግሞ ምንድን ነው የሚለው? ይሄንን ነገር ሰምተን አናቅም እና ስለ ምንድን ነው የሚያወራው? እና ቀን ቀጥረን በደንብ እንስማህ ብለው ቀጠሮ አድርገው ጳውሎስን እንደሰሙት መጽሐፍ ቅዱስ ይናገራል። እና አዲስ ዜና ነው። በዛ በፓጋኑ ዓለም ውስጥ ስለ ትንሣኤ በፍጹም ተሰምቶ አይታወቅም። እና አሁንም አሁንም ብዙ ሰዎች ልክ ይሄ የፓጋን አይነት እምነት ያላቸው ስለሆነ አሜሪካም፣ ካናዳም፣ ኢትዮጵያም ዩሮፕም ውስጥ የትንሣኤ ነገር ብዙ አይነገርም እና በቤተ ክርስቲያንም ብዙ ስለ ትንሣኤ ሲሰበክ አሰሙ የሚ የሚያስደንቅ ነገር ነው፣ ግን በጣም ኃይለኛ ስብከት ነው። የትንሣኤ ስብከት ሰዎች የዘላለም ተስፋ እንዳላቸው የሞቱ ሰዎች አንድ ቀን ቢሞቱም እንኳን እንደሚነሱ እና የሚያበስር አስደናቂ ዜና ነው። ይሄ የቤተ ክርስቲያን ዋና የስብከት ርዕስ መሆን አለበት እና ቢያንስ ቢያንስ አንድ ፓስተር በአመት ውስጥ አምስት ስድስት ጊዜ ቢያንስ መስበክ አለበት የትንሣኤን ጉዳይ። ምክንያቱም ሌላው ነገር በሙሉ ምድራዊና እዚህ ቀሪ ነውና እና የትንሣኤ ዜና የሐዋርያቱን ህይወት ሙሉ ለሙሉ ለውጧል እና ጳውሎስ እዛ አቴንስ ውስጥ ሲናገር፣ በቀጠሮ ቀን ተሰብስበው በከፊሎቹ ይሄንን አናምንም ሲሉ በጣም ብዙ የሆኑት ተባብረው በአንድ ላይ ይሄ ልክ ነው፣ እውነት ነው፣ እኛ የተፈጠርነው ለዓላማ ነው። እግዚአብሔር እቅድና ዓላማ አለው እና በዚህ እውነት ማመን አለብን ብለው በአንድ ቀን ስብከት ቤተ ክርስቲያን አቴንስ ከተማ እንደተመሰረተች ሐዋርያ ስራ 17 ላይ መመልከት ትችላላችሁ። እና በጣም አስደናቂ ለውጥ በሐዋርያቱና በአገልግሎት ውስጥ ትንሣኤ አምጥቷል። ሌላው ከዚህ ቀጥሎ የምናገርበት ርዕስ ትንሣኤ ያስገኛቸው በረከቶች ናቸው። እና ትንሳኤ ዛሬ ስላይድ ትክክል አልሄደም። ይህንን ስላይድ ሰርቼ የለጠፍኩት የላኩት ትናንትና እዛ ናሽቪል ጠዋት ሆኜ ነው። ለዚህ ነው ግራ የገባው መሰለኝ። እና ለማንኛውም ግን ሙሉውን እዚህ ጋር ስላቀረበችልን እህታችን በጣም ጥሩ ነው። ትንሳኤው ያስገኛቸው በረከቶች መጀመሪያ ጥቅሱን አነብላችኋለሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት እድፈት ለሌለበት፣ ለማያልፍ ርስት እንደ ምረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት የእግዚአብሔር ኃይል ለተጠበቃችሁ በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። አሁን ይሄ ዋና ቴክስቴ ነው። ቅድም የተናገርኩት የጴጥሮስ መልእክት አንደኛው ከቁጥር 3 ምዕራፍ 1 ከቁጥር 3 እስከ 5 እና ሐዋርያው ጴጥሮስ የትንሣኤን እውነት በአይኑ ያየ ነው። ጌታ ኢየሱስ ወደ ሰማይ ሲያርግ በአይኑ ያየ ነው። አርባ ቀን ከጌታ ከኢየሱስ ጋር ከትንሣኤ በኋላ ጌታ ኢየሱስን አይቷል። በነገራችን ላይ የትንሣኤ አካል ልዩ አካል ነው። ጌታ ኢየሱስ አብሯቸው አስተምሯቸው ከቆየ በኋላ ድንገት ይሰወራል። እና ቤት በተዘጋ ቤት ውስጥ ተሰብስበው እያሉ በር ተንኳኩሶ ሳይከፈት ከቸች ብሎ መካከላቸው ይገኛል። ይህ የትንሣኤ ልዩ አካል ነው። እኛም እንደዛ አይነት አካል ነው የሚኖረን። አሁን ስለዛ ለመናገር አይደለም የምናገረው፣ ግን የትንሣኤ ያስገኛቸው በረከቶች በጣም በአስደናቂ ሁኔታ ጴጥሮስ እዚህ ዘርዝሯቸው ታያላችሁ። እና አንድ አምስት ነጥቦችን አስቀምጧል በዚህ ጥቅስ ላይ የመጀመሪያው ከሙታን በመነሳቱ እኛ ምን ሆነናል ይላል፣ አማኞች። ሁለተኛ ተወልደናል ይላል። ይገርማችኋል፣ መጽሐፍ ቅዱስ ላይ ዳግም ልደትን ወይም ሁለተኛ መወለድን በተመለከተ ብዙ ጊዜ የሚጠቀሰው የመጽሐፍ ቅዱስ ክፍል ዮሐንስ ወንጌል ምዕራፍ 3 ነው። በተለይ ቁጥር አምስት ጌታ ኢየሱስ ክርስቶስ ከኒቆዲሞስ ጋር ሲነጋገር እውነት እውነት እልሃለሁ ዳግመኛ ካልተወለድህ ወደ እግዚአብሔር መንግስት መግባት አትችልም ያለውን ግን ዳግመኛ ልደትን በተመለከተ በጣም ብዙ ቦታ ላይ ተጠቅሶ የምታገኙት አንደኛ ጴጥሮስ ውስጥ ነው። በጣም ብዙ ቦታ ላይ ከአራት ከአምስት ጊዜ በላይ እና ለዚህ ነው መጀመሪያ ላይ ሲጀምር ራሱ ጴጥሮስ ከሙታን በመነሳቱ እኛ ምን ሆነናል አለ። ሁለተኛ ተወልደናል። ዳግመኛ መወለድ፣ አዲስ ህይወት መቀበል የሚባለው ነገር እውን የሆነው ጌታ ኢየሱስ ክርስቶስ ዳግመኛ በመወለዱ ነው። እንደገና ከሞት በመነሳቱ ነው። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ የዳግም ልደት ተስፋ፣ የዳግም ልደት ስጦታ፣ የዳግም ልደት በረከት የተገኘው ጌታ ኢየሱስ ዳግም እንደገና ከሞት በመነሳቱ ነው። በሁለተኛ ደረጃ የእግዚአብሔር ምህረት ብዙ መሆኑን ያሳየናል። ተመልከቱ፣ እዚህ ቁጥር ሶስት ላይ ሲናገር ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ እርስት እንደ ምሕረቱ ብዛት ሁለተኛ የወለደን ነው የሚለው፣ እግዚአብሔር የምሕረቱን ብዛት በጌታ በኢየሱስ ክርስቶስ ዳግም መወለድ በኩል ለእኛ አሳይቶናል። እና ቅድም እኔ መዝሙር 136ን ላነብላችሁ የተገደድኩት ከዚህ እውነት የተነሳ ነው። ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑት። እና በክንዱ ታላላቅ ብርሃናትን በሰማይ ያስቀመጠ ምህረቱ ለዘላለም ነውና፣ ቸር ነውና ምህረቱ ለዘላለም ነውና። እግዚአብሔር አምላካችን ቸር አምላክ ነው፣ ደግሞ ምህረቱ ለዘላለም ነው። የእግዚአብሔር ምህረት ጊዜያዊ አይደለም። አሁን ተጀምሮ በሆነ ጊዜ የሚያበቃና የሚያቆም አይደለም ዘላለማዊ ቀጣይ እስከ መጨረሻ የሚቀጥል ነው፣ እና እስራኤላውያን በደንብ ገብቷቸዋል። ያንም መዝሙር ሲዘምሩ ይሄ ታላቅ አምላክ እግዚአብሔር ምህረቱ ለዘላለም ነው። ከምህረቱ ብዛት የተነሳ ነው እኔና እናንተን ምን ያደረገን የወለደን ብሎ ነው የሚናገረው። እና በሶስተኛ ደረጃ የሚናገረውን ነገር ስትመለከቱ ኢየሱስ ክርስቶስ ከሙታን በመነሳቱ ለህያው ተስፋ ነው እኛን ያበቃን የሚል ነገር አለው። ትናንትና እዛ ናሽቪል ስናገር ነበረ። ትዝ ይላችሁ እንደሆነ በቅርቡ ያየሁት ዜና እዚህ እንግሊዝ ሀገር በየሳምንቱ ሰማኒያ አራት ወንዶች ራሳቸውን ያጠፋሉ። በየሳምንቱ ይሄ በደንብ ሬጅስተርድ የሆነ ነው። እና ማለት በየሰዓቱ በየሁለት ሰዓቱ አንድ ወንድ አንድ ሜል ሰው ራሱን ያጠፋል እንግሊዝ ሀገር ከምን የተነሳ ነው የሚለውን ነገር የሴኩላር ጋዜጠኞች ናቸው የጻፉት። ምንድን ነው የሚሉት? በእርግጥ እነሱ ዘመቻ እያደረጉ ነው። የእንግሊዝ መንግስት እንዴ ወንዶች እኮ እያለቁ ነው። በሳምንት ሰማንያ አራት ወንድ ራሱን ያጠፋል በአንድም በሌላም። እኔ እንደውም እንግሊዝ ሀገር ሆኜ አንድ ድልድይ ያለ የሆነ ድልድይ ስሙን አሁን ረሳሁት እና እዛ ድልድይ ስር ብዙ ጊዜ መኪናቸውን አቁመው ሰዎች ከድልድዩ ላይ ራሳቸውን ይወረወራሉ ለምን ወንዝ ውስጥ ራሳቸውን ይወረውራሉ ለምን? የሚለውን ጥያቄ ስትመለከቱ ተስፋ ቢስ ስለሚሆኑ ነው። ተስፋ የሚባል ነገር ከውስጣቸው ሙልጭ ብሎ ስለሚጠፋ ነው። የሚያዩት ነገር በሙሉ ይሄ መስገብገቡ፣ ጊዜያዊ ነገሩ። አንዳንድ ሰዎች አለማዊ ነገሮች ዘለቄታዊ ሰላምና ተስፋ የሚሰጡ ይመስሏቸዋል። ትልቅ ስህተት ነው። እውነተኛ ተስፋ ሊሰጥ የሚችል እግዚአብሔር ብቻ ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ አበቃን። ሕያው የሆነ የሚኖር ከኛ ጋራ ለዘላለም የሚቀጥል በውስጣችን ልዩ የሆነ ፊውቸሪቲን የሚያሳየን ነገር በውስጣችን የሚያመጣ የሚተክል ነገር ነው። የክርስቶስ ኢየሱስ ከሞት መነሳት ፊት ለፊታችን ጨለማ አይደለም። የማይታወቅ ነገር አይደለም የሚታወቅ ዴፊኔትሊ የታወቀ የዘላለም መንግስት የምንወርስበት አስደናቂ እውነት ውስጥ ነው እግዚአብሔር ያስገባል። ለዚህ ነው መጽሐፈ ምሳሌ 23 ቁጥር 18 ላይ ለአማኞች ሲናገር እግዚአብሔር በእውነት ፍጻሜ አለ፣ ተስፋህም አይጠፋም። ስለዚህ ተስፋ የሌለው ተስፋ የሚጠፋበት ሰው አይነት አይደለም። በዚህ በክርስቶስ ኢየሱስ እምነት ውስጥ ባለው እምነት ብትገባና ብትካተት፣ እንደዛ ከሆነ ተስፋ አይጠፋም። ራስህን ሚዝረብል የሆነ አስተያየትና ሀሳብ ውስጥ ማግባት የለብህም። እግዚአብሔር አምላክ ካንተ ጋር ይሆናል፣ የመጨረሻህም ደግሞ መንግሥተ ሰማይ ነው። እንደዚህ አይነት ተስፋ የሚሰጥ ነው የክርስቶስ ኢየሱስ ትንሣኤ የሚል ነገርን ነው ጴጥሮስ ያስቀመጠው። ኤርምያስ 29 ቁጥር 11 ጋር ከዚህ ጋር ይሄዳል ብዬ ነው የማስበው። ለእናንተ የማስባትን ሀሳብ እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የዘላለም ሀሳብ ነው ብሏል እግዚአብሔር። ልክ ነው። እግዚአብሔር አምላካችን በሱ ባዘጋጀው በልጁ በኢየሱስ ክርስቶስ እምነት ላይ ልባችንን ብናሳረፍ ክርስቶስ ኢየሱስ ከሙታን በመነሳቱ ይሄ ተስፋ ውስጣችን ይገባና ዓለምንና በዓለም ያለውን ነገር ሳይሆን የእግዚአብሔርን ክብር፣ የዘላለምን ክብር እያየን ከእግዚአብሔር ጋር ለዘላለም የምንኖር ሰዎች መሆናችንን እንድናይ የሚያደርግ ልዩ ኃይል ያለው እውነታ ነው። በአራተኛ ደረጃ ጴጥሮስ የዘረዘራቸው ነገሮች አሉ ለሕያው ተስፋ ብሎ ይሄ ሕያው ተስፋ ምን ምንን እንደሚያካትት ተናግሯል። ለማይጠፋ እድፈት፣ ለሌለበት፣ ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እኛ የዘላለም መንግስት የሚባል መንግስት ተዘጋጅቶልናል። በቅርብ ቀን ዘምረን ነው አናቅም፣ እንጂ አንድ መዝሙር አለ ብዙ ጊዜን ዘምረው የነበረው እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለንኛ የዘላለም መንግስት አለን። ቤታችን አሜሪካ አይደለም። ቤታችን ይሄ ምድር አይደለም። ቤታችን መንግስተ ሰማይ ነው። የዘላለም መንግስትን እርስት የመውረስ ተስፋ አምጥቶልናል። ያ እርስት ደግሞ በጣም ኳሊፋይድ በሚያደርጉ ቅጽሎች የታጀበ ነው። የማይጠፋ ነው፣ እድፈት የሌለበት ነው፣ የማያልፍ ነው ብሎ ነው የሚናገረው። አራት ቅጽሎች የማይጠፋ እድፈት የሌለበት የማያልፍ ማለት ሶስት ናቸው። እድፈት የሌለበት፣ የማይጠፋ ዘላለማዊ ነው። ይሄ የምንኖርበት ምድርና ሰማይ አንድ ቀን ይጠፋል። መጽሐፍ ቅዱስ እንደዛ ይናገራል። ግን እኛ ዘላለማዊና የማይጠፋ ርስት ነው የምንኖር ሰው። ይሄ የምናየው ምድርና ሰማይ በእድፈት በቆሻሻ በአመፅ፣ በኃጢአት፣ በርኩሰት የተሞላ ነው። የምንገባበት ግን እድፈት የሌለበት፣ ቆሻሻ የሌለበት፣ በጣም ንጹህ እዛ እንግሊዝ ሀገር እያለን አንዳንድ ጥያቄ ለሰዎች በምንጠይቅበት ጊዜ በወንጌልም ስብከት ላይ በተለመደ መልኩ የምንጠቀምበት አንድ አገላለጽ ነበረ እና ይሄ አገላለጽ ምንድን ነው? እግዚአብሔር ኃጢአተኞችን መንግስተ ሰማይ ከነ ኃጢአታቸው እንዲገቡ የማይፈቅደው ለምንድን ነው የሚል ጥያቄ እንጠይቅ ነበር። እና ለምንድን ነው የማይፈቅደው? እግዚአብሔር አንደኛ መንግስተ ሰማይ በነሱ ኃጢአትና በነሱ አመፅ ምን እንዳትሆን ነው? ቆሻሻ እንዳትሆን ነው። መንግስተ ሰማይ ውስጥ ቆሻሻ የሚባል ነገር አይኖርም። ሁለተኛ መንግስተ ሰማይ ራሱ ኃጢአተኞችን የመቀበል ቦታ የለውም፣ እዚህ ከኃጢአታችን ካልነፃንና ካልተስተካከልን። ስለዚህ መንግስተ ሰማይ ንጹህ ናት፣ ያልተበከለች ናት። ነፍሳችን የምትጸየፈው እርኩሰት የሚባል ነገር እዛ በፍጹም አናየውም። ንጹህ ንጹህ ሁሉ ነገር፣ የማያልፍ የማይጠፋ፣ ዘላለማዊ ለዘላለም፣ እኛ እዛ እንድንኖር የተዘጋጀልን ስፍራ ነው። እግዚአብሔር የተመሰገነ ይሁን እና በመጨረሻ በአምስተኛ ደረጃ እዚህ ትንሣኤ አስገኝቷል ብሎ ጴጥሮስ ከሚናገርበት ነጥብ አንዱና አምስተኛው ምንድን ነው የሚለው ይሄ የዘላለም አምላክ እግዚአብሔር ይባረክ ብሎ ይሄም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ይሄ ርስት እዛ ለናንተ ተዘጋጅቶ እዛ እናንተ እስከምትገቡ ድረስ ይጠብቃችኋል እና እንደመጣችሁ ትገቡበታላችሁ። እዛ ግን እዚህ በምድር ላይ በምትኖሩበት ጊዜ በጌታ በኢየሱስ ክርስቶስ የትንሣኤ ኃይል ለናንተ ደግሞ የሆነላችሁ ነገር አለ። መጽሐፍ ቅዱስ ላማለኝ በሰማይ ወቶታንማ ላይ የሚል ነገር የለው። እዚህ ምድር ላይ እምናየው ነገር ተግባራዊ የሆነ ነገር የሚሰጥ እምነት ነው ክርስትና ብሎ ነው የሚናገረው። እና እዚህ ምድር ላይ እናንተ በእግዚአብሔር ኃይል እዚህ ምድር ላይ የኖራችሁ በእግዚአብሔር ኃይል የምትጠበቁ ሰዎች እንድትሆኑ እግዚአብሔር አድርጎላችኋል። ምክንያቱም ምንድን ነው ጌታ ኢየሱስ ክርስቶስ በቀራኔው መስቀል ላይ ከተሰቅሎላችኋል ከሰማያ ሰማያት ወርዶ የሰውን ስጋ ለብሶ በመስቀል ላይ ተሰቃይቶ ሞትን፣ ሞቶላችኋል። ዋጋ ከፍሎላችኋል። የእግዚአብሔር ናችሁ። እንደገና ያንን ዋጋ እርግጠኛና በእግዚአብሔር ዘንድ ተቀባይነት ያለው መሆኑን ለማረጋገጥ ከሞት ተነስቶ በእግዚአብሔር ዘንድ ነው አሁን ያለው እና እነዚህ ሁሉ ነገሮች እናንተ ዋጋ የፈሰሰባችሁ በምድር ውስጥ ካለ ከማንኛውም ነገር ዋጋ በላይ የከበራችሁ ናችሁ። እና እዚህ ምድር ላይ ጠላት ዲያብሎስ እና የተለያየ የጠላት እንቅስቃሴ እንዳያጠቃችሁ እንዳያጠፋችሁ እግዚአብሔር በኃይሉ ምን ያደርጋችኋል? ይጠብቃችኋል። እንደዚህ ነው የሚለው። ትንሣኤ ካመጣው በረከት አንዱ እናንተ በዚህ ምድር ላይ በእግዚአብሔር ኃይል እዛ እስከምትገቡ ድረስ እንደተጠበቃችሁ ናችሁ። እና ይሄም ደግሞ የሚሆነው በእምነት እንደሆነ ይናገራል እግዚአብሔር የተመሰገነ ይሁን እና ትንሳኤን ስናስብ እነዚህ እነዚህ ነገሮች በውስጡ እንዳሉበት እንድናስብና በህይወታችን ትልቅ የሆነ የመጽናናትና የእውነት መሰረት ልባችን ውስጥ እንዲተከል ነው በመጨረሻ የምናገርበት ሀሳብ ወደ ማጠቃለያ ስመጣ እኛም ብንሞት እንደምንነሳ የሚያሳይ ነው ትንሳኤ እና እኛ የትንሣኤን ህይወት እናገኛለን። እንሞታለን፣ ምንም ጥርጥር የለውም። ግን ሰዎች በሙሉ ኃጢአተኞችም፣ ጻድቃንም ሁላችንም አንድ ቀን እንነሳለን እና ከመቅጽበት እንነሳለን። በጣም አስደናቂ በሆነ ሰማያዊ እና መለኮታዊ ኃይል እንነሳለን። ወደ ሰማይ እንሄዳለን። እና ይሄ የበሰበሰው አፈር፣ አመድ፣ ዱቄት የሆነው አካላችን እንደገና ሪኮንስቲቲዩትድ ነው የሚሆነው ነው የምንለው። እንደገና በእግዚአብሔር ኃይል አንድ ላይ ህይወት ተሰጥቶት ተነስቶ ይቆማል። እና ከትንሣኤ በኋላ ሁለት ነገሮች ይሆናሉ አማኞች በሙሉ በአንድ ቦታ ይሆናሉ፣ የማያምኑትና ኃጢአተኞች በአንድ ቦታ ይሆናሉ። ይህንን የሚገልጠው ማቴዎስ ወንጌል ምዕራፍ 25 ነው። ማቴዎስ 25 ከቁጥር 31 እስከ 45 ላይ ያ የነገስታቱ ንጉስ ጌታ ኢየሱስ ክርስቶስ በመጣ ጊዜ አለ፣ ጌታ ኢየሱስ ሙታን በሙሉ ተነስተው ሰዎችን በሙሉ በግራና በቀኝ የበጎች የከብቶች ረኛ ፍየሎችን በአንድ በኩል በጎችን በአንድ በኩል እንደሚያደርገው በቀኝና በግራ ይለያቸዋል ከዛ ወደ አንዱ ዞር ብሎ በምድር ላይ እነዚህ እነዚህ እነዚህን አድርጋቸዋለሁ ይላቸዋል። ጻድቃንን እኛ አላደረግንም፣ እንዳውም አንተን እኮ በምድር ላይ እንደዚህ አይነት አስፈላጊ ነገር የሚያስፈልግ መሆኑን ስላላየን፣ በአካል ስላላየን ይህን አላደረግንም ይላሉ። እና ግን ከማንኛውም ከወንድሞቼ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው ብሎ እናንተ የአባቴ ብሩካን ከምድር መፈጠር በፊት ጀምሮ ወደ ተዘጋጀላችሁ ወደ አባቴ መንግስት ግቡ ብሎ ያስገባቸዋል። ወደ እነዚህ ዞር ብሎ ተመሳሳይ ጥያቄ ጠይቃቸዋል። ተመሳሳይ መልስ ይሰጣሉ። ለወንድሞቼ ለአንዱ ስላላደረጋችሁ ለእኔም አላደረጋችሁትም፣ ለእኔ አላደረጋችሁትም ብሎ ከምድር መፈጠር በፊት ወደ ተዘጋጀላችሁ ወደ ዘላለም ገሃነመ እሳት ግቡ ይላቸዋል። ግን ሁላችንም እንነሳለን። ተነስተን አዲስ አካል ለብሰን ከነፍሳችን ጋር ተዋህደን ወይ ወደ ዘላለም ህይወት ወደ ዘላለም መንግስት ወይ ወደ ዘላለም ከእግዚአብሔር የመለየት ቦታ እንሄዳለን ማለት ነው ግን እኛ አማኞች ስለሆንን የእኛ ስጋ የማንን ስጋ ይመስላል ነው የሚለው መጽሐፍ ቅዱስ በጣም በአስደናቂ መንገድ ፊልጵስዩስ ምዕራፍ 3 ቁጥር 21 ላይ ምን ይላል እሱም ጌታ ኢየሱስ ሲመጣ ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን በራሱ አሰራር ይለውጠዋል። ግን ይሄ የተዋረደው ስጋችን ሲለወጥ የማንን ስጋ እንዲመስል ነው የሚለወጠው? የእሱን ክቡር ስጋ እንዲመስል። ልክ ቅድም በተዘጋ ቤት ውስጥ ይገባ ነበር መስኮት ሳይከፈት፣ በግድግዳ ውስጥ አልፎ እንዳልኳችሁ ልክ እኛም እንደዛ አይነት አካል ለብሰን ነው የምንነሳ በጣም አስደናቂ ሁኔታ ውስጥ ነው የምንገባው። እግዚአብሔር የተመሰገነ ይሁን እና እዚህ አንደኛ ቆሮንቶስ ላይ ጳውሎስ ሲናገር ይህንን ነገር ይሄ አካል አለ፣ በመበስበስ ተጀምሯል፣ ባለመበስበስ ይነሳል። ይሄ አካል በመበስበስ የተመረዘ ነው። ያኛው አካል ግን ከመመረዝ ውጪ፣ ይሄ ዲኬይ ዲኮምፖዚሽን ከሚባል ነገር ውጪ ነፃ የሆነ ነው። ይሄ በጊዜ ይለወጣል። ያው እንደምታዩት አሁን እኔን የምታቁኝ ድሮ በጣም ወጣቶኝ ነው። አሁን ግን እየተለወጥኩ ፊቴ ጭምጥብጥ እያለ አሁን ለማንበብ ራሱ ድሮ የማነበውን ነገር እየታገልኩ እንዲ እንዲ እያልኩን ማነበው እና ሰውነታችን ይለወጣል። ያኛው ግን በፍጹም አይለወጥም። እግዚአብሔር የተመሰገነ ይሁን። ስለዚህ ክርስቶስ ኢየሱስ በመነሳቱ እንዲህ አይነት አስደናቂ የመነሳት ተስፋ የዘላለም ተስፋ የዘላለም አስደናቂ መነቃቃት ውስጣዊ በረከት ውስጣዊ ሰላም ውስጣዊ እረፍት እንዲኖረን እግዚአብሔር አምላካችን የሰጠን ነገር እውነተኛ እንደሆነ እንድናምን እንድናውቅ እግዚአብሔር አምላካችን ይህንን በክርስቶስ መነሳት አድርጎልናል እዚህ አንደኛ ቆሮንቶስ ላይ ምንድን ነው የሚለው ሐዋርያው ቅዱስ ጳውሎስ ቁጥር 17ና 19 ላይ ወረድ ብሎ ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ ማለት ነው። እንግዲያስ በክርስቶስ ያንቀላፉ ደግሞ ጠፍተዋል ማለት ነው። ክርስቶስ ካልተነሳ በዚች ህይወት ብቻ ክርስቶስን ተስፋ ያደረግን ከሆነ በዚች ህይወት በዓለም ላይ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ፣ ማለት የመጀመሪያ ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል በክርስቶስ ሆኗል። ሁሉ አዳም በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ህያዋን ይሆናሉ። ስለዚህ ጌታ ኢየሱስ ክርስቶስን ማመን ማለት ብልጠት ነው፣ በጣም ብልሃት ነው፣ በጣም አስደናቂ መረዳት እና መንፈሳዊ መገለጥን ማግኘት ነው። ጌታ ኢየሱስን ማመን እና እንዲህ አይነት ዘላለማዊ የሆነ ተስፋ ውስጥ ገብተን በእግዚአብሔር በመንፈስ ቅዱስ ኃይል አስደናቂና ተአምራዊ ህይወትን በምድር ላይ እንድንኖር የሚያደርግ ነው። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ አንድ ጥያቄ መጠየቅ አስፈላጊ ነው። ይህንን የትንሣኤ ህይወት በክርስቶስ ኢየሱስ እምነት አግኝታችኋል ወይ? ይሄ የትንሣኤ ህይወት በውስጣችሁ እንደተገለጠና እንዳለ በእውነት አውቃችኋል ወይ? ይሄ እዚሁ ምድር ላይ ያለን የሚታወቅና በነፍሳችን ደስታ፣ በነፍሳችን ሰላም፣ በነፍሳችን እረፍት እርግጠኛ የሚሆን ነገር ነው። ልክ የትንሣኤን ህይወት ስናገኝ ዓለማዊ ነገሮች በሙሉ ድሮ የምንወዳቸው፣ የምናከብራቸው፣ የምንፈልጋቸው ነገሮች በሙሉ ዋጋቸው ያጣ፣ የላላ፣ ቀላል ይሆናል እና የክርስቶስ ነገር ክቡር እየሆነልን ከክርስቶስ ጋራ ክርስቶስን በማገልገል ለዘላለም አብረኑ እንኖራለን። በምድርም ላይ እውነተኛ ሰላም እና እውነተኛ ደስታ የኛ ይሆናል። ክብር ሁሉ ለእግዚአብሔር ይሁን። ይህንን ትንሣኤን በተመለከተ ስናስብ እነዚህ እነዚህን ንጥቦች እንድናስብ አስቤ ነው። እግዚአብሔር ይህንን ጊዜ እንድናስበው ስለሰጠን ክብር ሁሉ